በዛሬው ዕለት እየተከበረ ያለውን ዓለም አቀፍ የሰላም ቀንን አስመልክቶ የአፍሪካ ሰላምና እርቅ ተቋም በውጭ ሀገር ተቋቁሞ ያለ በኢትዮጵያ ተልእኮውን ለማሳካት እየሰራ መሆኑን ገለጸ። የሀገር ታዋቂ አዛውንቶች፣ ታዋንያን፣ የሃይማኖት አባቶችና ባለሥልጣናት በተገኙበት ለማንም እንደማይወግን ከመድረክ አሰምቷል። መሥራችና ዋና ዳይሬክተሩ ዶክተር ሸዋፈራው ኩራቱ ይገልጹታል። ተመሳሳይ እቅዶች ስላሉን ከመንግስት ጋር በመተባበር በደቡብ ክልል ላይ ሀዋሳ ፎርም አለን። ሰላም ፎርምን፣ ሴቶችን፣ ወንዶችን፣ ወጣቶችን አባቶችን በሶስት ከፍለን ለሶስት ቀን የሚሄድ የሆነ ፎርም አለን። እኛ እቅዱን አውጥተን ልከንላቸዋል። እነሱም ተቀብሏል። የሰላም ሚኒስትር እንዲከናወን አዘዋል። ኮምፕሊትሊ ወደ ስራ ነው የምንተረጉመው፣ አብሶሉት ወደ ስራ ከዚህ በኋላ ወደ ስራ ነው የምንተረጎመው ይሆናል፣ መቶ በመቶ። የዛሬ ቀን የዓለም የሰላም ቀን ነው። ቀኑን እንደ ቀላል እንመለከታለን። ሰላም በሌለበት ሀብት የለም። ሰላም በሌለበት ኑሮ የለም። ሰላም የሁሉ መሠረት ነው። ድርጅት ነው፣ እመኑን። ለማንም ለምንም አንወግንም። ህዝብን በየጊዜው መከራ የሚያሳያቸው በድሮ ዘመን ካድሬ ዛሬ አክቲቪስት ናቸው። በሃይማኖት አባቶች በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ አገልግሎት መምሪያ አባ መምህር ገብረስላሴ ጌትነት የመርሃ ግብሩ አፈጻጸም የሚኖረውን ይዘት ለዲ ደብሉ ዘርዝረዋል። መጀመሪያው ሁላችንም ሂስ በማድረግ ነው። ለሰላም ውጦት ተጠያቄዎች ማንም አይደለም፣ ሁላችንም ነው። የሁላችን ጉለት፣ የሁላችን ተግባቦት ማጣት፣ የሁላችን የህብረት ጉለት፣ የአንድነት ጉለት ነው ሰላሙን ያሳጣል። ስለዚህ ሰላሙን ለመመለስ ደግሞ የመጀመሪያው የችግሩ ባለቤት ሁላችን መሆናችን ከደመደም በጋራ ሀብለን ለስራ ከተነሳሳ ሰላም ይረጋገጣል። የሚል እምነት ነው ያለኝ። ሌላው የቤተ እምነቶች ከፖለቲካ ጣልቃ ገብነትና ተጽዕኖ ጸድተው መካሪዎች ሊሆኑ ይገባል። አሁን ቤተ እምነቶች ላይ በህገ መንግስት ደረጃ የተቀመጠውን ድንበር ተዘሎ መንግስት በራሱ ሲስተም በራሱ አደረጃጀት ሶፍትዌሩን ከሰራ በኋላ ቤተ እምነቶች ሊመክሩ ሲሉ እኛና እናንተ የተለያየን ይልና አንቀጽ ስራ እንዲጠቅስ የሱን ፍላጎት ለማስፈጸም ግን ዘወትር ቤታችን ቤቱ ነው። ታች ወርዶ ደግሞ ተግባራዊ ለማድረግ አንደኛ ሁሉም ህብረተሰብ የእምነት እሴቱን፣ የባህል እሴቱን፣ ሀገራዊ አንድነቱን ከፊትለፊት አንግቡ የሐሰት ትርክቶችን ወደ ጎን በመተው የሐሰት ትርክቶች እውነታ እንኳ ቢኖራቸው ነው። ቢኖራቸው እንኳን ትናንት ያለፉ መሆናችሁን ረስቱ። ዛሬ ግን የነገዋን ኢትዮጵያ ለማስቀጠል ዛሬ አንድ መሆን እንዳለብን ማመን አለበት። ከዚህ ይጀምራል። ጌታቸው ተድላ ኃይለ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ